በጣም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶች መካከል በእድሜያቸው የሚችሉት ቋንቋ በኤክስፔሪያንሳቸው እንደገና በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ለኛ ደግሞ ያንን ቡኪንግ አይተን እንደውልላቸዋለን። የሰማ ናት። ህጻናትን የሚንከባከቡ ሞግዚቶችን ከወላጆች የሚያገናኘው ሞግዚት የተሰኘ አገልግሎት መስራቸውን ሳምራዊ ታረቀኝን ነው። የሞግዚትነትን አገልግሎት ለማዘመን ስላለመው ተቋም በምሽቱ በዝርዝር ታጫውተናለች። ሁለት ነገሮችን በአንድ ጊዜ ለማራምድ አንደኛ፣ እርስ በራሳችን ስንገናኝ የራሳችንን ተሞክሮ እንከፋፈላለን። ሁለተኛው ደግሞ ለሽያጭ ያቀረብነውን የገቢ ምንጭ እናገኝበታለን። ባሳለፍነው ሳምንት በአዲስ አበባ ለመጀመሪያ ጊዜ የምስራቅ አፍሪካ ሀገራት የጥበባትና የባህል ፌስቲቫል ተካሂዷል። ፌስቲቫሉን አበይት ክንውኖች የሚያሳየን መሰናዶ በምሽቱ ተካትቷል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እየመራው ይቆያሉ። የድምፅና ምስል ምህንድስናውን የሚከውነው ደግሞ ኤልያስ አስማረ ነው። አሁን ወደ መጀመሪያው ዝግጅታችን እንሻገር። ከስድስት ወራት ወዲህ ጀምሮ ኢትዮጵያ ውስጥ ያለውን የቤት ውስጥ እንክብካቤ ለማዘመን ያለመ ተቋም ስራውን ጀምረዋል። ሞግዚት ይባላል። በተለይ ሕፃናትን በመንከባከብ ሙያ ላይ የተሰማሩ ሰዎችን አገልግሎቱን ከሚፈልጉ ወላጆች ጋር ለማገናኘት ያለመ ተቋም ነው። ተቋሙ ታዲያ ይህንን ስራ ለማሳካት ይዞት ብቅ ያለው ቴክኖሎጂን መሰረት ያደረገ አሰራር ነው። ስለ አገልግሎቱ የበለጠ ለማወቅ ከሞግዚት የቤት ውስጥ እንክብካቤ ተቋም መስራችና ኃላፊ ጋር አጭር ቆይታ አድርገናል። ሳምራዊት ታላቀኝ ይባላለው። የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ። በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ነገር ነው። የሁለተኛ ዲግሪ ወደ ኢንዲያ ለመስራት ይጄ ነበር ነው በጣም ያየሁት፣ በጣም ያስደሰተኝ ነገር ነበረ። ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንት የሰዎችን ህይወት እንዳቀለለ መመልከት ይ ነበር ነበር ና በጣም የሞግዚቶችን ማግኘት ደግሞ የብዙ ሰራተኛ እናቶች ወላጆች ከፍተኛ የሆነ ችግር ነው። ሴኪሪቲ ትረስት፣ ኮንቪኒንት በተባሉት ነገሮች ነው። ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ሕይወት ሊያቀል ይችላል፣ እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂ እና ፕሮፌሽናሊዝምም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው። ሞግዚት ፈላጊዎች እና ሞግዚቶችን እንዴት ነው የምታገናኙት? ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የሚቀርበው መገናኘት የሚችለው አሁን ላይ ሁን ሲያደረግ ነው፣ ሞግዚት ዶትኮም ዌብ አፕሊኬሽን አለ። ስለዚህ ደንበኞች ሞግዚት ዶትኮም ላይ በመቃት የሚፈልጉትን ሞግዚቶች ቡክ ማድረግ ይችላሉ። ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲንግ ፕሮሴሳቸውን ጨርሰው ባክግራውንዳቸው ቼክ ተደርጎ ያለ ጨረስናቸውን ሞግዚቶች ዛላይ ፕሮፋይላቸውን እናስቀምጣለን። ስለዚህ ወላጆች በእድሜያቸው የሚሉት ቋንቋ በኤክስፔሪያንሳቸው እንደገና ደሞ በሚያሳድጉት ማሴት በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህኛ ደግሞ ያንን ቡኪንግ አይተን እንደውልላቸዋለን። ከኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው ያደርጓቸዋል። የስራ ውል ይፈጽማሉ። ስራውን መጀመር ይቻላል። ይሄ በኦንላይኑን ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገልልበት መንገድ ነው። ሁለተኛው ግን ስልካችንን በመጠቀም አንዳንዶቹ ቦታ ቸውን የሚፈልጉትን የአገልግሎት አይነት ምን አይነት እንደሚፈልጉ ይነግሯል። በዛ መሰረት እኛ ሰርች አድርገን ለእነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው እያገኙ ያለው። ያልተለመደ አገልግሎት ነው ለማስለመድ፣ የገጠማችሁ ፈተና አለ ወይ? ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን የተወጣ እናንተም የምትፈልጉትም ሌሎችም የሚፈልጉትን ማግኘት ይችላሉ የሚለውን ለማሳምን ምን ያክል ፈታኝ ነበረ? በአጠቃላይ በስራው ውስጥ የገጠሟችሁ ፈተናዎች ሰዎች ምንድን ናቸው፣ በምንስ መንገድ አለፋችኋቸው? ኦኬ በጣም ጥሩ ጥያቄ ነው። ሰው በመጀመሪያ ላይ ክላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ቡኪንጎችን ቶሎ አግኝተን ነበረ። በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ፣ እንደዚህ አይነት ነገር ቅድም እንዳልከው የተለመደ ስላልሆነ ስንደውልላችሁ ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችም ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው። ሪል ነው ወይ ይሄ የኛ ገር ነው ወይ የሚሰራው የሚሉትን ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውት የሚባለው ነገር በጣም ይሰራ ነበር። ና ኮፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እናደውን በወርድ ኦፍ ማውዝ በደንብ እየተናገርን ነበር ና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወል ና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስባለን፣ ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅ ነው። ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛው ደግሞ ቻሌንጅ የነበረብን እኛ የቴክኖሎጂ ካምፓኒ ነው፣ ናኒዎችን ጤና አናደርግም። አክ ስለዚህ አቬይላብል ናኒዎች ይኖራሉ ብለን ነበረ የተነሳ ነው ነው በምንፈልገው ልክና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድሜ የወሰድነው እርምጃ ቴክኒክና ሙያ ኮሌጆች ጋር አንድ ላይ በመስራት Chicklamak for currently, kind የቴክኒክ እና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን። ስለዚህ እነሱ ትሬኒንጋቸውን ጨርሰው የሲዮሲያቸውን ተፈትች እያጠናቀቁ ተማሪዎቻችን ወደኛ ይልካሉ። እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው። አሁንም በተለያዩ ቴክኒክና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው። ምክንያቱም በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለምንፈልግ ማለት ነው። ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው? እንግዲህ ላውንች ከተደረገ ስድስት ወር ሆኖታል ለአንድ አመት በላይ ለሚሆን ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በስድስት ወር ውስጥ ከመቶ ሀምሳ በላይ ሞግዚቶች አሉን። አሁን ደግሞ ከሁለት ሳምንት ከሶስት ሳምንት በፊት የጀመር ነው የኩክ ኤንድ ክሊነር ሰርቪስ አለ። እነሱ ደግሞ ሰላሳ የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። በዚህ ወደ ሰባ የሚሆኑ ሁለቱን ኩክም ሞግዚቶችን የሚችሉ አድርጌ ነው ምናምጠው ወደ ሰባ የሚሆኑ ልጆችን ስራ ማስቀ መቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በስድስት ወር ውስጥ ለሰባ የሚሆኑ እናቶች ወጣቶች የስራ እድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል ለብዙ ልጆች የስራ እድል እንደምንፈጥር ወላጆችን ደግሞ እንደምናሳልፍ እናምናለን። ሁለተኛው ጥያቄ ደግሞ ደሞዝ ሬንጃቸው የሚሆነው በልጆቹ ኤክስፔሪየንስ፣ የስራ ልምዳቸው፣ በወሰዱት የትሬኒንግ መጠን፣ ባላቸው የቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ መግቢቶችን ሊፈልጉ ይችላሉ ወይ ለሆኑ መንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪን ኢን ፓርትታይም ናኖች በተጨማሪ ኦንዲማንድ የሚባል ሰርቪስ አለና ወላጆች በፈለጉት ሰዓት እና ቀናቶች መርጠው መንግቶችን ማምጣት ይችላል። ሳለሪውን እንደ ሰርቪስ ታይፑ ይለያያል ማለት ነው። በመጪ ዓመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድን ነው? ግባችሁ ምንድን ነው የሚለውን ጠቅልላ አድርገች ንገሪን። እንግዲህ ቅድም ለመግለጽ እንደሞከርኩት የሰለጠኑ እና ብቁ የሆኑ ሞግዚቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕሌስመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆች ላይ ነው እየሰራን ያለነው እኛ። ስለዚህ ልጆች ደግሞ የሚያዩት ብዙም ሰዓታቸውን የሚያሳልፉት ደግሞ ከእነዚህ ሞግዚቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መገ ማስገባት እንፈልጋለን። በሁለት ነገር ምክንያት አንደኛ ብዙ ተማሪዎችን ለማግኘት ብዙ ወላጆችን ለማገልገል ለብዙ ሰዎችን የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው፣ በስራ ባህሪያቸው፣ በስፕላናቸው የታወቁ ሞግዚቶችን ማቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን በክልል ከተሞች ሙሉ በሙሉ ደግሞ ፔፐርለስ የሆነ ሲስተም መገንባት ነው የምንፈልገው። እጅግ በጣም አመሰግናለሁ። ሳምራዊ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚትነት አገልግሎት ውስጥ የተሰማሩ ሰዎችን የሚያገኘውን የቴክኖሎጂ ተቋም አስመልክተሽ ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም እድል ይግጠማችሁ። እኔም በጣም እጅግ አድርጌ አመሰግናለሁ። በአገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶት ኮም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋበዛችሁን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁ ናችሁ፣ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በሳለፍነው ሳምንት በአዲስ አበባ ለመጀመሪያ ጊዜ የተከናወነ ነው የተባለለት የምስራቅ አፍሪካ ሀገራት የጥበባትና የባህል ፌስቲቫል ተካሂዷል። በፌስቲቫሉ ኢትዮጵያን ጨምሮ ከዩጋንዳ ኬንያ፣ ታንዛኒያና ከደቡብ ሱዳን የመጡ ታዳሚዎች ተሳትፈዋል። ዓላማው የምስራቅ አፍሪካ ሀገራትን በቀጠናው ማስተሳሰሙ ተብሏል። አንድ ሳምንት በቆየው በዚሁ ፌስቲቫል የሀገራቱ መገለጫ የሆኑ የእደ ጥበባት ውጤቶች፣ ባህላዊ አልባሳትና ሙዚቃዎች ለሽያጭና ለእይታ ቀርበዋል። ፀሐይ ዳምጠው ፌስቲቫሉን ተከታትላ ቀጣዩን ዘግባለች። የምስራቅ አፍሪካ ሀገራትን ቀጠናዊ ትስስርን ለማጠናከር ያለመ የባህልና ኪነ ጥበብ ፌስቲቫል በአዲስ አበባ ከተማ ባሳለፍነው ሳምንት ተካሂዶ ነበር። የባህልና ስፖርት ሚኒስቴር ባዘጋጀው በዚህ ፌስቲቫል ኢትዮጵያን ጨምሮ ኡጋንዳ፣ ኬንያ፣ ታንዛኒያ ደቡብ ሱዳንና ሌሎች ሀገራትም ተሳትፈዋል። በዚህ ፌስቲቫል ላይ የየ ሀገራቱ የኢደ ጥበብ ውጤቶች የባህል አልባሳትና ቁሳቁስ፣ እንዲሁም ጌጣጌጦች፣ ሙዚቃዎች ለእይታና ለሽያጭ ቀርበዋል። በፌስቲቫሉ በኢትዮጵያ ከሁሉም ክልሎች የተውጣጡ የኢደ ጥበብ አምራቾች፣ የባህል ቁሳቁስና አልባሳት አስተዋዋቂ፣ የባህል መዳን ቀማሚና የባህል ሙዚቃ ስራዎች ይዘው ቀርበዋል። አቶ ብርሃኑ አይተነው ከአማራ ክልል የቀርከሃ ውጤቶችን ይዘው በፌስቲቫሉ ላይ የተሳተፉ ናቸው። በመሳተፋቸው ያገኙትን ጥቅም ሲገልጹ ብዙ ጥቅም ሰጥቶናል። ማናቃቸውን የተለያዩ የማይታወቁ ባህላት፣ የባህል ውጤቶች የሚሰሩትን ከነዛ ጋር አንዳንድ ልውውጦች አድርገናል። ወደፊት አብረን ልንሰራ ብዙ ነገሮችን አግኝተናል፣ ከገበያው ውጭ ማለት ነው። ከኦሮሚያ ክልል እንደመጡ የተናገሩ ወይዘሮ ሳራ ዱቤ በዚህ የባህልና ክነ ጥበብ ፌስቲቫል ሁለት ነገር አግኝተናል ይላሉ። ፌስቲቫሉን ለማሳተፍ ስንመጣ የባህል አልባሳቶችን ይዘን ማትናል፣ የባህል ቁሳቁሶችን ይዘን መትናል፣ እንደዚውም ደግሞ ህብረተሰቡ ቤት ውስጥ የሚገለገልበትን እቃዎች ሰራውን በተለይ የዚህ አይነቱን አዳዲሶቹን ገበያ ላይ ለመሸጥ ሁለት ነገሮችን በአንድ ጊዜ ለማራመድ አንደኛ እርስ በራሳችን ስንገናኝ የራሳችንን ተሞክሮ እንከፋፈላለን። ሁለተኛው ደግሞ ለሽያጭ ያቀረብነውን የገቢ ምንጭ እናገኝበታለን። ኡጋንዳዊቷ ወይዘሮ ናንዳውላ ማሪም የኡጋንዳ መገለጫ የሆኑትን የተለያዩ የጥበብ ስራዎችና አልባሳትን ይዘው ነው የመጡት። በጥበብና የእጅ ስራዎች ላይ ነው የምሰራው። ለዚህ የሙዚቃና የጥበብ ፕሮግራም ነው ወደዚህ የመጣሁት። ከኡጋንዳ የተወሰኑ ለማጌጥና የተለያዩ ነገሮችን ለመያዝ የሚያገለግሉ እንደ ቅርጫት ያሉ ቁሳቁሶችን ይዘን መጥተናል። ቦርሳዎችን፣ ኮፍያዎችንና ሌሎች የእጅ ስራዎችንም ይዘን መጥተናል። ይህ በቡድን የምንሰራው ሲሆን እስከ መቶ አባላት ያሉት ትልቅ ማህበር አለን። ወጣት ሴቶችንና ባሎቻቸውን ያጡ ሴቶችን እያሰለጠንን ይህን ስራ ይሰራሉ። ወደ ተለያዩ ሀገሮች የመሄድ ዕድል ስናገኝ ቁሳቁሶችን ይዘንላቸው ሄደን በማስተዋወቅ ገንዘብ እንዲያገኙ እናደርጋለን። በዚህ የባህል ልውጥ ዝግጅት ስለ ኢትዮጵያውያን ባህል ስላላቸው ነገር ለማወቅ መጥተናል። እኛም ያሉንን ምርቶች ይዘን ስለመጣል በቀጣይነት እዚህ ገበያ ልናገኝ፣ እነርሱም በእኛ አገር ገበያ ሊያገኙ ይችላሉ። ምክንያቱም እኛም የተወሰኑ ቁሳቁሶችን ወደ ኡጋንዳ ወስደን ለማስተዋወቅ ገዝተናልና ወይዘሮዋ በአዲስ አበባ ቆይታቸው በአዲስ አበባ ውስጥ የሚገኙ ብዙ ባህልን እንዳወቁና ወደፊትም ይህ አይነት ቀጠናዊ ትስስር የሚፈጥር መድረክ መቀጠል አለበት ስሉ አጽንዖት ሰጥተዋል። ወይዘሮ አሉላሌ የባህል ጌጣጌጦችና የተለያዩ እደ ጥበባት ባለሙያ ናቸው። ከደቡብ ክልል ነው የመጡት። የህብረቱ ፍቅር ልዩ ነበር ሲሉ የተሰማቸውን ስሜት ሲገልጹ ይዘን የመጠኑ ብዙ እቃ እጅ ጥበቦችን ሸኪዴ አለ ሁሉ ማክስ አለ መበጠር አለ የሌለ ነገር የለም። ደቡብ ውስጥ የሚገኘው ሁሉ በእጀ ነው ያለ፣ እሱ የሚተዳደረው እሱ የሚሰራው የእጅ ጥበብ እሱ ማለት ነው። ገበያው እስከዚህም አልደነቀኝም፣ እኔ አንድነቱ ነው ደስ ያለኝ። ሰው በቃ እንደዚህ እንዋደድ፣ እንደዚህም መቀር ከሆነ በቃ ሀገራችን ኢትዮጵያ በቃ አለች ማለት ይቻላል። የባህልና ስፖርት ሚኒስቴር አቶ ቀጀላ መርዳሳ ባስተላለፉት መልእክት ፌስቲቫሉ የምስራቅ አፍሪካ ሀገራትን ለማዋሃድ ያለመና ወደ ተሻለ ደረጃ ለማሻገር ትልቅ ፋይዳ አለው ብለዋል። ዘመናት የዘለቀውን የምስራቅ አፍሪካ ሀገራት የጋራ ግንኙነት በጠንካራ መሰረት ላይ ለማስቀጠል ትክክለኛ ወቅትና መድረክ ነው ሲሉም አክለዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ ዜና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን፣ አድማጮቻችን፣ እንዲሁም ተመልካቾቻችን። አንድ አጭር መልእክት ሰምተን እንመልሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለ ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርና አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ይቀጥላል። የኢትዮጵያ ቡናን ለዓለም ገበያ ከሚያቀርቡ ትልልቅ ቡና አምራች ተቋማት መካከል ጌሻ ቪሌጅ አንዱ ነው። በደቡብ ክልል የሚገኘው ጌሻ መንደር በመሄድ በአካባቢው የቡና ማምረቻ ከከፈተች፣ እንዲሁም በአካባቢው ማህበረሰብ ዘንድ በጎ ተጽዕኖ እያሳደረች ስላለችው ሬቸል ሳሙኤል ኤደን ገረመው በመቀጠል ትነግረናለች። እንደሚከተለው ይቀርባል ቆይታቸው። ከአዲስ አበባ ከ660 ኪሎ ሜትር በላይ ርቀት በደቡብ ክልል ውስጥ የሚገኘው ጌሻ መንደር ከ10 ዓመት በፊት በፎቶግራፈር ራሄል ሳሙኤል እና በባለቤቷ አማካኝነት ነው የተጀመረው። የኢትዮጵያ ቡናን በዓለም አቀፍ ደረጃ ለጨረታ የሚያቀርበው ይኸው ጌሻ ቪሌጅ የተሰኘው የቡና አምራችና ላኪ ተቋም እጅግ ከከተማ ርቆ በሚገኝና ለስራ ምቹ ባልሆነ ቦታ ላይ ተፈጥሮን አብሮ ለመጠበቅ በሚል ዓላማ የተመሰረተ ነው።

ጫካውን ደግሞ ከዘር ማረግ ስለፈለገኝ እኛ ጫካውን ግድ ሆነብኝ። መሬቱን ስንፈልግ ማረሰው ሰውየው መሬት ሲሰጠን እዛ አካባቢ ሚዛን ነበረ መሰለኝ፣ ቦጋ ሚዛን ነበረ እና ሰው እናንተ አርቲስቶች ናቸው፣ እሩቅ ይርቅባችኋል፣ መታገስ ያስፈልጋል። አስቀያሚ ነው መንገዱ ግን ሁለት ኩሬዎች ሪቨሮች ተሻገራላቸው አለ እሱን አልፋችሁብን እዚህ ከደረሳችሁ በጣም ደስ የሚል ጫካ አለ። እሱ አሪፍ መሬት ነው፣ አካባቢው የመነጠረ ነው። ጫካ እሱን እናንተ አርቲስቶች ስለሆናቸው አለ ሰው ዛፍ ምቶች ይመስለኛል ለእናንተ አመቺ ይመስለኛል። እናንተ እንደሌላው ቢዝነስ ቢዝነሶች አትመስሉም። ለቢዝነስ መስፋ ይመስለኛል። እናንተ ለአርቲስት ምናሱ የሆነች ስለሆናችሁ እሱን ልታከቡ ይመስል አብረ ሰው ይህን ብሎ ነው ሰው የፈቀድልን። የፎቶግራፍና የፊልም ጥበብ ባለሙያ የሆኑት ራሄልና ባለቤቷ ከጌሻ ቪሌጅ ምስረታ በፊት በአንድ ላይ የት ባለ እና ከኢትዮጵያ ቡና ጋር የተያያዘ ፕሮጀክት ላይ መሳተፋቸው ለጌሻ ምስረታ መሰረት መጣሉን ትገልጻለች። ሊገምች ነገር እንዳቻ ይነድጋለ። እባክሽ፣ የስታርባክስ የሚባለው ካምፓኒ ከኦክስፋም ጋር ሆኖ ምናምን ብቻ ኢንተሌክቹዋል ፓርቲ ኢትዮጵያ ቡና ኢንተሌክቹዋል ፕሮፐርቲ መውሰድ ይፈልጋሉ። ስሙን ሲዳማ፣ የጋጨፌ ሀረር የሚሉትን ወደ እነሱ መውሰድ እና ትልቅ ፉከቻ ነው። ኢትዮጵያ መንግስት ያለው እና እነዚህ ሰዎች የብሪትሽ ካምፓኒ ነበር። አብረው ፊልም ዶኪመንት ማድረግ ይፈልጋሉ። ለቦስተን ኤሲ የሚባል ኢቨንት ኢትዮጵያ ሆስት ስለምታደረገው ሆስት ካንትሪ ስለነበረች ቪዲዮ ለዛ እነዚህ ቡናዎች የኢትዮጵያ እንደሆኑና ኢንዲሽ እንዲታዩ याने तारीख the የጌሻ ቪሌጅ ምስረታ ታዲያ በአካባቢው ማህበረሰብ ላይ እጅግ አዎንታዊ የሆነ ተጽዕኖ ማምጣቱን ነው ራሄልም የምትናገረው በተለይም ተቀጥሮ መስራትን በአካባቢው ማለማመዳቸው ሴቶች ራሳቸውን እንዲችሉ ማድረጋቸውን ደግሞ ለይታ ታነሰዋለች እንግዲህ እኛ የራሳችን የራሳችን ፋርም ሲሆን የራሳችን ፋርም ሲሆን የራሳችን ፋርም ማኔጀር አለን እዛ ደግሞ ገበሬዎቹ ኮንትሮል የሚያደርጉ ካቦዎች አሉ በጣም ሞደርን ሲስተም ነው እና ደስ የሚልሽ ነገር ምንድን ነው? እዛ አካባቢ የሚሰሩት ቡና ሰርተው አያውቁም። እኛ ጋር ስንመጣ ነው መጀመሪያ። እዛ አካባቢ ምጭራሽ አይሰሩም ነበረ። የሚያስቅሽ ነገር እኛ ስንመጣ መጀመሪያ አካባቢ ሰርቶ ስለማያውቅና ሌላ ሰውም ሰርቶ አያውቅም። ምንድነው ስራ ለራሱ ነው የሚሰራው። ኮርን ነው ብዙ ጊዜ የሚሰሩት እዛ አካባቢ። በጣም ሪሞት ከሆነ የተነሳ የራሳቸውን ይወት ነው የሚለው። የሚያስቅሽ ነገር ሴቶቹ ናቸው መጀመሪያ የመጡት ልጃቸውን በጀርባቸው አድርገው እኛ ነርሰሪ ስንሰራ መጀመሪያ ላይ ሴቶቹ መጥተው ይመጡና ሴተ ልጆቻቸውን ይዘው ችግኝ ይሰጡ፣ ብር ያገኛሉ። ብር ሲያገኙ ስሜ በጣም የሚዘንጡ ሴቶች ናቸው። ዛሉ ያሉ ዛሬ የለበሰችው ነጋቸው ስንሽ፣ ከዛ ቤቷ ስትሄድ ባሏል ብር አትጠይቀም፣ ራሷ አለች ዘንጣለች። ከዛሉ ወንዶች መምጣት ጀምሮ ጌሻ ቪሌጅ ከተመሰረተበት ጊዜ አንስቶም እጅግ ከከተማ ርቆ በሚገኝ ቦታ ላይ ጥርጊያ መንገድ እንዲገባ እንዲሁም በቅርቡ ደግሞ ሁለተኛ ደረጃ ትምህርት ቤት እንዲገነባ ማድረግም ችሏል። ህዝቡ በጣም ስለተቀበሉን፣ ቺፎቹ ስለተቀበሉን፣ በሰላምና በፍቅር ስለተቀበሉን እኛም እነሱን ማስተማር ጀመር። እዛ አካባቢ አንዳንድ ጊዜ ነሰስቲ የምንላቸው ነገሮች አሉ። በጣም ከመሆናችን እና ደግሞ ፎሬስቱና አካባቢው እና ኤንቫይሮንመንቱን መጠበቅ ትፈልጊያለሽ። በቃ የጓጋሽ ነው ያሳሳሻ። ጫካው ውስጥ በጣም የሚወዳደሩ እንጨቶች አሉ፣ ግን እኛ ጫካ አነካም ብለና ጠባሽ ሰላሳ ፐርሰንት ወደ ጫካው እንደውም መጀመሪያ ስንገባ ስምንት መቶ ሺህ ዛፍ ነው የተካል የተቋረጡትን ለመተካት ለመጀመሪያ ዓመት። ከዛ በኋላ ማለት ከተከለ ለምንድነው ይሄ ዲፎረስትሬሽን ያፕን እያደረገ ስለመጣ ያንን ለማቆም ነው። ከዛ አሁን እንግዲህ በባንቡ ነው ማየት የምፈልገው አካባቢውን። በቆንጆ ባንቡ ዲዛይነሮች፣ እና ቆንጆ የባንቡ ቤቶች እንግዲህ ጭቅላቶች ላይ እንዳለ ቀይረን የምንሰራው የሚቀጥለው ቢልዲንጎች አሉ። ላይብራሪ ለመስራት አስበናል። ላይብረሪውን በዛ ቢሰራ አስበሸዋ እንዴት እንደሚያምር። Half the area under yes, I'm an future Generation ራሄል ታዲያ ቡና አምራች የሆነው ጌሻ ቪሌጅ ስኬታማ ሊሆን የቻለው በአካባቢው ባለው ማህበረሰብ እና የሀገር ሽማግሌዎችም ጭምር ነው ትላለች። ኦማ የሀገር አባት ናቸው። እዛ ጊዜ ሁሉ ስንጠብቅ፣ ንደን ስንጠብቅ፣ መንግስት የሚባል ነገር የለም። ዝንጀሮች በጫቃ ውስጥ ዝም ብለው ስበር ሲደባደቡ የፈለገውን ነገር ቢያደርጉ

እኔን መሰል ጓደኞችና እኔን መሰል ቀበሌ አመራር አካባቢ ጥበቃን መሰረት በማድረግ ታዲያ በቀጣይ ደግሞ ባምቡ ከተሰኘውና ወፈር ካለው ቀርከሃ አካባቢውን ለመለወጥ ዓላማ እንዳላትም ራሄል ትገልጻለች። ስታጠቃልልም የስኬታቸው ምስጢር በተለይም በአንድ አካባቢ ሲጓዙና ሲሰሩ አካባቢውን ለመቀየር አስበው ብቻ ሳይሆን እነሱም ከአካባቢው ለመማርና ለመቀየር አስበው እንደሚጓዙና ይህም ከማህበረሰብ ጋር ለመቀራረብ እንደረዳቸው ትገልጻለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። አሁን ደግሞ አጠር ያለ የሙዚቃ አፍታ አድርገን እንመለስ። i'm So free, but now my hands are tied, and I don't want you to let me go. Oh no! God. Every single town that I go to, I find myself looking for you in the crowd. I wanna call your name out loud, cause you're my lady, love. My name single time that I close my eyes, I see your pretty face and I'm in, in mind. my mind. I wanna leave it all behind On for my lady, my lady love. Every single town that I go to, yeah. I find myself looking for town I, I wanna call your name out loud. I'll ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገሱ ይበለን። መልካም ምሽቱን ናችሁ